የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የተከበራችሁ የክርስትና ምዕመናን እንኳን ለጥምቀት በዓል አደረሳችሁ። በዋሽንግተን ዲሲ በሜሪላንድና ቨርጂኒያ የከተራና የጥምቀት በዓል አከባበርን የሚያስረዱ የሃይማኖት አባት ይዘናል። ኩን ከማሆም የሚል ነገር አለ። ወደ ባዕድ ሀገር በሄድክ ጊዜ እንደ ነሱ ሁን የሚል አለ እና ኢትዮጵያ ውስጥ የሚደረገውን ሙሉ ለሙሉ ማሟላት ባይቻልም አብዛኛውን ዘጠና አምስት ከመቶ አሟልተን ነው ስነ ስርዓቱን የምናካሄደው። ርእሰ ሊቃናት አብርሃም ሀብተ ስላሴ የርእሰ አድባራት ደብረ ሰላም ቅድስተ ማርያም የኢትዮጵያ ኦርቶ ዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ናቸው። ይዘናቸው እንመለሳለን። ኢትዮጵያውያንን በሃይማኖት በተለያየ መንገድ እየከፋፈሉ እርስ በርስ የማጋጨት እንዲህ አይነት ሂደቶች እርግጥ ዛሬ አይደለም የተጀመሩት የፖለቲከኞች ወይም የተለያየ ኢንተረስት ያላቸው ሰዎች የሚያደርጓቸው ተጽዕኖዎች እንዳለ ነው የምንረዳው። ከክርስትናና ከእስልምና ከፍተኛ አመራሮች ጋር ያደረግነውን ውይይት ክፍል ሁለትም እናስደምጣችኋለን። እሁድ ጥር 10 2012 ዓ ም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችው ዜናዎቹን የማሰማችው ቆንጅ ይታየነኝ በመጀመሪያ እንኳን ለብርሃነ ጥምቀቷ አደረሳችሁ የተከበራችሁ አድማጮች የከተራ በዓል በዛሬው ዕለት በመላው ኢትዮጵያ በኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ዘንድ ተከብሮ ውሏል ነገ የጥምቀት በዓል በተለያዩ ስርአቶች ሃይማኖታዊ ስነ ስርአቶች ይከበራል ከሀገሩ ዘውዴ የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ቀዳማዊ ትመቤት ቤት ዝናሽ ታያቸውና ሌሎችም የፌዴራልና የክልል የስራ ኃላፊዎች መገኘታቸውን ከሀገር ውስጥ የዜና አውታሮች ያገኘነው መረጃ ያመለክታል። የህዳሴ ግድብ የቴክኒክ ኮሚቴ በግድቡ ዙሪያ ሲደረጉ በነበሩ የሶስትዮሽ የድርድር ሂደቶች ዙሪያ ለጠቅላይ ሚኒስትር ዶክተር አብይ አህመድ ሪፖርት ማቅረባቸውንም እንደዚሁ የሀገር ውስጥ መገናኛ ብዙሃን ዘግበዋል በኢትዮጵያ ሱዳንና ግብጽ መካከል በግድቡ ላይ ሲካሄድ የነበረው ውይይት በጥሩ ውጤት መጠናቀቁ እንደተገለጸ የሚታወስ ነው በውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ የተመራ የሚሰራው የህዳሴ ግድብ የቴክኒክ ኮሚቴ በእስካሁኑ ድርድርና የግድቡ ግንባታ ሂደት ዙሪያ ለጠቅላይ ሚኒስትሩ ሪፖርት እንዳቀረበ ነው የተገለጸው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በተቀናቃኞቹ የሊቢያ መንግስታት መካከል ዘላቂ ተኩስ አቁም ለማስያዝ ተስፋ የሰነቁ የአስራ ሁለት አገሮች መሪዎች ዛሬ ጀርመን ላይ ስብሰባ አካሂደዋል። ያለም መሪዎቹን የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአውሮፓ ህብረት እንዲሁም የአረብ ሊግ ተወካዮችን ለዚህ ጉባኤ የጋበዟቸው የጀርመኗ ቻንስለር አንገላ መርክል ናቸው። ሁለቱ የሊቢያ ጠበኛ መሪዎች የቀድሞ ጀነራል ሀሊፋ ሀፍታር እና ፋይዝ ሳራጅም በጉባኤው ላይ ተገኝተዋል። ሀፍታርን የሚደግፉት የሩሲያ ፕሬዚዳንት ቭላዲሚር ፑቲንና የሳራጅ ወገን የሆኑት የቱርኩ ራቺብ ጤይብ ኦርዶጋን ዛሬ በጉባኤው ላይ ንግግር አሰምተዋል። የኢራን የጦር ኃይል በስህተት ተኩሶ የጣለው የዩክሬኑ አውሮፕላን ውስጥ የሞቱት አስራ አንዱ የዩክሬናውያን አስከሬኖች ዛሬ ኪየቭ መግባታቸው ተዘግበዋል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ በሀገሪቱ ባንዲራ ተሸፍነው የገቡትን የዘጠኙ የአውሮፕላኑ በረራ ሰራተኞች እና የሁለት መንገደኞች አስከሬኖች ከገቡ በኋላ በተከናወነ የሀዘን ሥነ ሥርዓት ላይ ተገኝተዋል። በሌላ በኩል ስለተፈጠረው አሳዛኝ አደጋ በቀጠለው ምርመራ የኢራን ባለስልጣናት ትብብር ጉዳይ አዳዲስ ጥያቄዎችን እያስነሳ መሆኑ ነው እየተዘገበ ያለው። ዩክሬን እና በአደጋው ዜጎቻቸው የሞቱባቸው አራት ሀገሮች ጥልቅ ነፃና ግልጽ ምርመራ እንዲያካሂድ መጠየቃቸው ይታወሳል። የኢራን መንግስት የምርመራው ኃላፊ ስለ በረራው ወሳኝ መረጃ የያዙትን ሳጥኖች ለማጋራት ከአሁን ቀደም ከገቡት ቃል ገሸሽ እያሉ መሆናቸው ነው የተስተዋለው። ባለስልጣኑ ዛሬ ለመንግስታቸው የዜና አገልግሎት በሰጡት ቃል፣ በመረጃ ሰብሳቢ ሳጥኖቹ ያሉትን መረጃዎች ለማንበብ ጥረት እያደረግን ነው፣ ወደ ውጪ ለመላክ ግን እስካሁን ከውሳኔ ላይ አልደረስንም ማለታቸው ነው የተጠቀሰው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 10 2012 ዓ ም ምሽት ፕሮግራም ነው። የሲቪል መብቶች ትግል ፋኖች ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም ሁኔታዎቹ ለእኛ ለጥቁሮቹ ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ የሕይወት ለውጥ በእጅጉ እንፈልግ ነበር። ነገ የሲቪል መብቶች ተሟጋች የዶክተር ማርቲን ሉተር ኪንግ የልደት ቀን ነው። አጭር ዝግጅት ይዘናል። አሁን ወደ መጀመሪያው ዝግጅት እንዝለቅ። ነገ የጥምቀት በዓል ነው። ዛሬ ደግሞ ከተራ። በዋሽንግተን ዲሲ ሜሪላንድ፣ እና ቨርጂኒያ የሚገኙ አጥቢያ አብያተ ክርስቲያናት ለሁለተኛ ጊዜ በአንድ ባህረ ጥምቀት ቦታ ጥምቀትን ለማክበር በዛሬው የከተራ በዓል ታቦታቸውን በዚህ ቦታ ለማሳደር በመሰናዳት ላይ ናቸው። ሀብታሙ ስዩም የዘንድሮን በዓል አከባበር በተመለከተ ርእሰ ሊቃናት አብርሃም ሀብተ ስላሴ የርእሰ አድባራት ደብረ ሰላም ቅድስተ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪን ጠይቋል። የምናከብረው እንደ አገራችን ነው። ይህም ማለት ጥምቀትና መስቀል በመሰረቱ የውጭ በዓላት ናቸው። ቤተ ክርስቲያን ውስጥ የሚከበሩ አይደለም። በተለይ ጥምቀት ደግሞ እንደምታውቀው ሁሉም ኢትዮጵያውያን ክርስቲያኖች በተለይ እንደሚያውቁት ታቦታቱን ካህናቱ በራሳቸው ላይ ተሸክመው ወደ ተመደበላቸው ባሕር ሐይቅ ወይም ሌላ አይነት ውሃ የውሃ ጥርቅም ያለበት ቦታ ሄደው በዋዜማው ማለት ነው። እዛ ታቦታቱን አሳርፈው ሌሊት በማህሌት በሰዓታት በመሳሰለው ጸሎት ሁሉ በዓሉ ደምቆ አድሮ አገራችን የሆነ እንደሆነ በኩለ ሌሊት ላይ ነው ቅዳሴ የሚገባው። እዚህ ሀገር ግን ለህዝባችን ለሁላችንም ስለማይመች ቅዳሴ የምንገባው ከጠዋቱ በአስራ አንድ ሰዓት ወይም በዚህ ሀገር አቆጣጠር ፋይፍ ኤኤም ነው የምንገባው። እንግዲህ የዚህ ዝግጅት ኃላፊነት እኔ ላለሁበት እኔ ለማገለግልበት ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ስለተሰጠ ካለፉት ጥቂት ወራት ጀምሮ ስንዘጋጅበት ነበር የቆየ ነው። ትልቁ ዝግጅት ደግሞ ቦታ ማስፈቀድ ነው። እግዚአብሔር ረድቶን ሮክ ክሪክ ፓርክ የሚባለውን ቦታ፣ ሰፊ ቦታ ነው፣ ብዙ የመኪና ማቆሚያ ያለው፣ እዚያ ለማድረግ አስፈቅደናል። እንግዲህ እሁድ ጥር አስር ቀን በከተራው በሙሉ አድባራቱ ከእኛ ጋር የሚያከብሩት እኛ ቤተ ክርስቲያን ርዕሰ አድባራት ደብረ ሰላም ቅዱስ ማርያም ቤተ ክርስቲያን መጥተው በቱ ኦክሎክ ላይ ተገናኝተን ከዚያ አንድ ላይ ጸሎት አድርገን ጥምቀተ ባህር የሚወረድበት መዝሙር አለ፣ ወረደ ወልድ የሚባል ያንን ዘምረን ስናበቃ ልክ ስሪ ኦክሎክ ላይ ታቦታቱ ሁሉም በአንድ ላይ ሆነው በሰልፍ በካህናቱ በህዝቡ ታጅበው ሜትሮፖሊታን ፖሊስ አጅቦን መኪና ትራፊክ እያስቆመ መንገዱን ሁሉ አቋርጠን ሄደን እዚያ ፎር ኦክሎክ ላይ እንደርሳለን። ሮክ ክሪክ ፓርክ ማለት ነው። እዚያ ጸሎቱ ይጸለይና ታቦታቱ ያርፋሉ። ከዛ በኋላ ስብከት ወንጌል ይኖራል ለተሰበሰቡት ምዕመናን። ወደ እኩለ ሌሊት ላይ ደግሞ ስርዓተ ማህሌት የሚባለውን ጸሎት እንጀምርና ቅድም እንዳልኩት እስከ ቅዳሴ መግቢያው እስከ ፋይፍ ኤኤም ድረስ ይቀጥላል። በፋይፍ ኤኤም ቅዳሴው ተቀድሶ ምናልባት ወደ ኤይት ተሪ አካባቢ ያልቃል። ከዛ በኋላ የሚቀጥለው እንግዲህ የጥምቀተ ባህሩ ስነ ስርዓት ነው። ስንጨርስ እንደገና አሁን በዋዜማው እንደተደረገው ኢለቨን ኤኤም ላይ በሰልፍ ሆነን ሜትሮፖሊታን ፖሊስ አጅበው አጅቦን ወደ እመቤታችን ቤተክርስቲያን እንመለሳለን ማለት ነው። እንግዲህ ረሰ ሊቃናት አብርሃም ከኢትዮጵያ ወጣ ብሎ የሚኖር ህዝብ ጋር ነው ይህንን በዓል የሚያከብሩት፣ ሰው ባይተዋርነት እንዳይኖርበት አገሩ በነበረበት ጊዜም ያከብርበት ከነበረው ትውፊታዊ ሃይማኖታዊ ሁኔታም ሳይርቅ እንዲያከብር ምን አይነት ዝግጅቶች ተደርገዋል? በጣም ጥሩ ጥያቄ ነው። እንግዲህ የሚሳተፉት የተባሉት እስካሁን ወደ አስራ ስድስት አብያተ ክርስቲያናት ይደርሳሉ ማለት ነው። በቨርጂኒያ ያሉ አብያተ ክርስቲያናት ከአንድ ደብር በስተቀር ብዙዎቹ ይርቀናል ብለው ለብቻቸው ለማክበር እየተዘጋጁ ናቸው። ቁጥራቸው ምናልባት የእኛን ላያክል ይችላል። በአብዛኛው ግን የሜሪላንድ እና የዲሲ ሀገረ ስብከቶች አድባራት ናቸው የሚሳተፉት እና ብዙ ሰው እንደሚመጣ እንጠብቃለን። እኛ ፈቃድ ለመጠየቅ ያልነው ሶስት ሺህ ሰው ነው። ሶስት ሺህ ሰው ይመጣል የሚል ነው። ይኸውም ደግሞ ከዚህ በፊት ሪኖ ፓርክ ላይ እንደዚህ እድል ገጥሞን የመስቀልን በዓል በእኛ ቤተክርስቲያን አዘጋጅነት አክብረን ነበረ። እዛ ላይ ያው ሶስት ሺህ ሰው ብለን የመጣው ግን ወደ ስድስት ሺህ ያህል ነው። አሁንም ስድስት ሺህ ሰውም ቢመጣ ቦታው በቂ ነው የሚሆነው እና ጥሩ በዓል እንደምናከብር ነው። ከስነ ስርአቱ ከትውፊታዊው ስነ ስርአት እንዳልከው ምንም የሚጎል የለም። የሚጎል ነገር ቢኖር ምንድነው፣ ሀይቅ የለም ወይም ወንዝ የለም እዛ ላይ ግን እኛ ያው ቴክኖሎጂውን ተጠቅመን ትልቅ የላስቲክ ፑል አዘጋጅተን ያንን በውሃ ሞልተን ዘመናዊ የጸበል መርጫ አዘጋጅተን ጸሎቱ ከተጸለየና ውሃው ከተባረከ በኋላ ካህናቱ ያንን የተባረከውን ውሃ በዛ በዘመናዊ መሳሪያ በህዝቡ ላይ ይረጩታል ማለት ነው። ያንን ለማድረግ ነው እንግዲህ እየተዘጋጀን ያለ ነው። መቼም ያው ለመኮንከ ብሔረ ሁን ከማሆሙ የሚል ነገር አለ። ወደ ባዕድ ሀገር በሄድክ ጊዜ እንደነሱ ሁን የሚል አለ እና ኢትዮጵያ ውስጥ የሚደረገውን ሙሉ ለሙሉ ማሟላት ባይቻልም አብዛኛውን ዘጠና አምስት ከመቶ አሟልትን ነው ስነ ስርዓቱን የምናካሄደው። ረሰ ሊቃናተ አብርሃም፣ እንግዲህ ህዝበ ክርስቲያኑ ይህንን በዓል ከእናንተ ጋር ሲያከብር ምን አይነት ሀገራዊ ጉዳዮችን እንዲሁም ህዝባዊ ጉዳዮችን አብሮ እንዲያስብባቸው አብሮ እንዲያሰላስልባቸው እንዲነጋገርባቸው ውስጥ ትፈልጋላችሁ? በጣም ጥሩ ጥያቄ ነው። እንደገና ልክ ያልከው ነው የሚሆነው እንግዲህ ምንም በሜሪላንድ እና በዲሲ ያሉ አድባራት ባህሉን በአንድነት ቢያከብሩም፣ በነገራችን ላይ የእኛ የርዕሰ አድባራት ደብረ ሰላም ምእመናን ከዚህ አካባቢ ብቻ ብቻ አይደሉም። ከቨርጂኒያም ከሩቅ ቦታ እንደ ውድ ብሪጅ ካለው እንደ ሪችመንድ ካለው ሁሉ የሚመጡ አሉ። እንደዚሁም ደግሞ ወደ ሰሜን ብትሄድ ከቦልቲሞር እና ከፔንሲልቬኒያ ሁሉ የሚመጡ አባሎች አሉ። ለነሱ ይሄ በጣም አመቺ ጊዜ ነው እዚህ ከሚያውቋቸው ወዳጆች፣ ዘመዶች ጓደኞች ጋራ ለመገናኘት በጣም የሚመች ጊዜ ነው። ደግሞ ይሄ ደግሞ ከወንጌሉ ጋር ይሄዳል። ምክንያቱም በክርስቶስ ጥምቀት አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሦስቱ አንድነታቸውን የገለጹበት ነው። ምክንያቱም ክርስቶስ በዮሐንስ እጅ በባህሬ ዮርዳኖስ በተጠመቀ ጊዜ አብ ከሰማይ ሆኖ ዝንቱ ተወልደ ዘአፈቅር የሚል የምወደው ልጄ ይህ ነው ብሎ መስክሮ የአባትና የልጅ እንደዚሁም መንፈስ ቅዱስ ደግሞ በርግብ አምሳል በራሱ ላይ ወርዷል። እና የሶስቱ ፍቅር የሶስቱ አንድነት ነጸብራቅ ነው የሰዎች ዝምድና የሰዎች ቤተሰብነት። እና ያም እንግዲህ በተለየ መልኩ ይፈጸማል ብለን ነው የምናስበው። ወደ ሀገራችን ስንሄድ ደግሞ እኛ እንኳን በ በዓለ ጥምቀት ቀርቶ በተራው እሁድም ሆነ በዓል ላይ በየቤተ ክርስቲያናችን ሀገራችንን ሳናስብ ቀርተን አናውቅም እና በጥሩ ሁኔታ ላይ እንዳልሆነች ይሰማኛል። እና ይህም ስሜት ደግሞ የእኔ ብቻ ሳይሆን ብዙዎች የሚጋሩት እንጸለያለን። ለሕዝባችን አንድነትን ፍቅርን፣ እግዚአብሔር እንዲያድልልን እንጸለያለን። እዚህ ተመችቶን ነው የምንኖረው። ይህንን ነጻነትን እፎይታን እንዲያገኝ ጸሎት እናደርጋለን። ህዝቡም ደግሞ በዚህ ሰዓት እዚህ ያለውን ብቻ ሳይሆን በጸሎቱ ውስጥ አገሩንና ወገኑን እንዲያስብ እናበረታታለን። ህዝቡም ራሱም የተማረ ህዝብ ስለሆነ ስለሚያውቅ ይህንን ያደርጋል ብለን ነው ተስፋ የምናደርገው። ርዕሰ ሊቃናት አብርሃም ሀብተ ስላሴ የርዕሰ አድባራት ደብረ ስላሴ ቅድስተ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ፣ እጅግ በጣም ነው ማመሰግነው። መልካም በዓል ይሁንሎ። ደህና ያምሹ። እግዚአብሔር ይስጥልኝ። ለእናንተም ሰላምና ጤና ይስጥልን። ስለ ትብብራችሁም ከፍ ያለ ምስጋና እናቀርባለን። በዓሉም የሰላም የአንድነት የፍቅር ይሁንልን። አሜን። ሀብታሙን እናመሰግናለን። አድማጮች፣ በዓሉ በዚህ አካባቢ ምን እንደሚመስል በነገው ምሽት በፌስቡክ ገጻችን ላይ እናቀርብላችኋለን። የቀጣው መሰናዷችን ከትላንት ምሽት የቀጠለ ውይይት ነው። በትላንትናው ምሽት የጥያቄው መልስ ዝግጅት ከክርስትናና እስልምና አብያተ እምነቶች ጋር የተያያዘ ውይይት የመጀመሪያ ክፍል አስደምጠናችሁ ነበር። በኢትዮጵያ ማንኛውም ፖለቲካዊ ሁኔታ ቢፈጠር ጉዳዩ ወደ አብያተ እምነቶች እንዳይሻገር እና ከዚህ ቀደም የደረሱ ጥፋቶች ደግመው እንዳይከሰቱ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት አለ አለባቸው በሚል መነሻ ሀሳብ ሁለት እንግዶችን ለውይይት ጋብዘን በመጀመሪያው ክፍል የተካሄደውን ውይይት አስደምጠናችሁ ነበር። እንግዶቻችን በጠቅላይ ቤተ ክህነት ጽህፈት ቤት የውጭ ጉዳይ መምሪያ ዋና ኃላፊና በቅድስተ ስላሴ ዩኒቨርሲቲ መምህር ዳንኤል ሰይፈ ሚካኤል እንዲሁም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቦርድ ዋና ጸሐፊ ሀጂ ከማል ሀሩን ናቸው። ውይይቱን በመምራት አብሬ የቆየሁት ጽዮን ግርማ ነበሩ። ወደ ውይይቱ እንለፍ። ሀጂ ከማል አሁን እነዚህ የሚደርሱት ተጽዕኖዎች ለርሶ ነው፣ አሁንም ለእያንዳንዳችሁ የምትመልሱትን ጥያቄ ለመሰንዘር እንዲረዳይ ነው እንዲማደርገው ና ይሄ ጥያቄ ለርሶ ነው። እነዚህ ይደርሳሉ ያሏቸው ተጽዕኖዎች ለምሳሌ የመስጊድ ጉዳዮች፣ የመስሪያ ቦታዎች ችግሮች፣ እንዲሁም በአማራ ክልል ያሉት ለምሳሌ አመራር ቦታ ላይ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የፈጠረው ችግር ነው ወይስ አገሪቱን የሚያስተዳድረው መንግስት የፈጠረው ችግር ነው? ማን ነው ይ በቀጥታ እያደረሰ ያለው ብላችሁ ነው የምታምኑት? የሃይማኖት ተቋማቱ ያው እስከ ክልል ድረስ የሚወርድ መዋቅር እስካላቸው ድረስ በዛ ውስጥ የተደራጁ ተጽዕኖዎች ዳይሬክትሊ አሉ ለማለት ፈልጌ ነው። ያ ደግሞ ከክልል መንግስቶቹ ጋራ በጋራ ሲንቀሳቀሱ ተጽዕኖ ከፍ ያለ ነው የሚሆነው ማለት ነው። ይሄ ለምሳሌ የጠቀስኩት ነው ማለት ነው። መምህር ዳንኤል ሰይፈ ሚካኤል እዚህ ላይ ምን አስተያየት አሉት? እንግዲህ ያው አሁን ለያይቶ የማየት ጉዳይ ነው። ቤተክርስቲያኒቱ ፈጥረዋለቸው እያንን እንደ ተቋም የሚለው ነገር ማየት አለ። መንግስት ራሱን እንግዲህ ከአስራ ዘጠኝ ስልሳ ስድስት አመተ ምህረት ወደዚህ ራሱን ከሃይማኖት ለለየና እንደውም ሃይማኖትን በጅምላ እስልምና ሆነ ክርስትና ሆነ ሌላ ሆነ ጠላት አድርጎ የፈረጀ መንግስት ነበር የነበረን እንግዲህ ቢያንስ ለበደርግ ዘመን ማለት ነው ከዚያ በኋላ ሴኪላሪዝም የሚባል የመንግስት አስተሳሰብ በህገ መንግስቱ ላይ በቀጥታ ሃይማኖትና መንግስት የተለያዩ ናቸው፣ ሰዊ ሃይማኖት የለም ሃይማኖታዊ መንግስት የለም ብሎ ህገ መንግስቱ ላይ በተለያዩ አንቀጾች እንግዲህ ከአንቀጽ አስራ አንድ ጀምሮ ይሄ ተቀምጦ፣ ምንም አይነት በፐብሊክ ወይም በህዝብ አስተዳደር ውስጥ የሃይማኖት ተጽዕኖ እንዳይኖር ራሱን ያደራጀ መንግስት ነው የነበረን። ይህም በተግባር በብዙ መንገድ አይተነዋል። እኛ የምናነሳቸው በጣም ብዙ ነገሮች ይኖራሉ። ግን አንዳንድ ነገሮችን ስናይ ያው ከተለያዩ እውነታዎች ማየት ያለብን ይመስለኛል አሁን የመንግስትን ወክዬ መናገር አልችልም። ለምን የመንግስት ተወካይ አማራ ምክር ቤት ወይም አማራ ክልል ውስጥ ለምን ሙስሊሞች አልገቡም? ወይም አፋር ክልል ወይም ሶማሌ ክልል ሄጄ በጣም የሚበዛው ህዝብ የእስልምና ሃይማኖት ተከታይ ነው። በጣም ያን ተከባብሮ የሚኖር ህዝብ ነው። እዚያ ምክር ቤት ውስጥ ለምን ኦርቶዶክስ፣ ለምን መካነ ኢየሱስ፣ ለምን ካቶሊካዊ ክርስቲያን ለምን አልገባም ብዬ አልከራከርም። እንግዲህ እዚያ ያለው ነባራዊ ሁኔታ ነው ያን የሚመልሰው እና እዛ ያለው የመንግስት መዋቅር ነው ያንን ሊመልስ የሚችለው። የሆነ ሆኖ ለይቶ ማስቀመጥ፣ አሁን እንደዚህ ለተፈጠረው ነገር ቤተክርስቲያኒቱ ተጠያቂ አይደለችም። ቤተክርስቲያን መመሪያ አውጥታ የክርስቲያኖች ባሉበት ቦታ የእስልምና ተወካዮች እንዳይወዳደሩብኝ ብላ ያለችበት ጊዜም የለም መብትም የላትም፣ በማንኛውም መንገድ ቢሆን ማለት ነው። እነዚህን ነገሮች መለየት አለብን። የቤተክርስቲያኒቱ ተጽዕኖ ነው ወያ ቤተክርስቲያኒቱ አምጥተዋለች ወይ? ከዚህ አስተሳሰብ ከሆነ ይሄ ትክክል አይደለም። እንግዲህ እንደሚገባን ያው፣ ይሄ ከሆነ እዛ አካባቢ ክርስቲያን መሾም ወይም ክርስቲያን መኖር ከሌለበት ቤተክርስቲያን መቀነስ አለበት ወይም ክርስቲያን መጥፋት አለበት ወደሚል ያወስደን አይገባም። ይሄ በትክክል ማየት ያለብን ቤተ ክርስቲያኗ ወይም የቤተ ክርስቲያኒቱ ትምህርት ያን አምጥቷል፣ የቤተ ክርስቲያኒቱ መምህራን ወይም ሰባኪያን ይሁኑ ወይም የቤተ ክርስቲያኒቱ መዋቅር ተጽዕኖ እንዲፈጠር የራሱን የሆነ ነገር አምጥቷል የሚለውን መለየት አለብን። የለም ይህን የማድረግ መብቱም መዋቅሩም የላትም። ቤተ ክርስቲያን እንኳን አይደለም በአሁኑ ጊዜ ብዙ ንትን ባለባት ይቅርና፣ ቤተ ክርስቲያኒቱ በብዙ ሊቃውንቶዋ ብዙ መምህራኗ ሰፊ ተጽዕኖ በነበራቸውም ጊዜ ሌላ ሃይማኖት አይኑር የሚል ትምህርት አስተምረው ያውቁ። ያም ስለሆነ ነው አሁን በሀገራችን ኢትዮጵያ የክርስቲያን መንግስት እያላት ብዙ የተለያዩ የእምነት ተቋማት ሊኖሩ የቻሉት። እና እንግዲህ ይሄንን እየለየን ማየቱ ጥሩ ነው። እኔ በጣም በእውነት ብዙ ሀጂ አሁን ከሚናገሩት የመምህር ጀምሮ በጣም ብዙ ማከብራቸው፣ በብዙ መንገድ በተለያዩ ስራዎች የምንገናኝ የእስልምና መምህራን አሉ በጣም ግልጽ የሆኑ ነገሮችን እንወያያለን። በዚህ ቤተ ክርስቲያኗ አድርገዋለች ወይ የፖለቲካ ወይም የወቅቱ ያለው ያስተሳሰብ የፈጠረው ችግር ነው፣ እዚያ ቦታ ላይ ያለው ነባራዊ ሁኔታ የፈጠረው ችግር ነው የሚለውን ማየት አለብን። ሐጂ ከማል ምናልባት የሚጨምሩት ነገር ካለ እንስማና ከሌለ ወደ ሌላ አድማጭ ጥያቄ እንለፍ። አጭሩ ምን ማለት ፈልጌ ነው፣ ምናልባት መምህር ዳንኤል እንዳሉት ከላይ በሲኖዶስ ደረጃ ያለው ታች ድረስ ያሉትን ምእመናን ለምን ያው የማህበረ ቅዱሳኖችን ቅዱሳኖችም ስትራክቸራሊ በዛው መዋቅር ስር የሚገኙ ስለሆነ ይሄንን በየክልሉ ላይ ያሉትን በተመለከተ ሁሉም የሃይማኖት ተቋማቶች ተመሳሳይ ነገሮች ማድረግ መቻል አለባቸው። የማስተማር ላይ ትንሽ ጥረት ማሳየት ይቻላለን። ያ ከሆነ ብዙ ነገሮች ሊቀይሩ ይችላሉ ብዬ ገምታለሁ። ስለዚህ ምናልባት ወርዶ የማስተካከል ነገሮችን የራሳችን መዋቅሮች ላይ ተግባራዊ መደረግ አለበት። ምናልባት ሌላው የሚዘገይ ከሆነ ሙስሊሙ በራሱ በኩል ዲማንድ የሚያደርጋቸውን ነገሮች አጠንክሮን የሚቀጥለው ወደፊት ቢሆን ማለት ነው። ለማስተካከል ግን ሀገርን ወደ ልማት ወደ ሰላም የበለጠ ለማጠናከር የሆነ ኢኳል ስታትስ ላይ እኩልነት እንዲሆን ሆነው የሀገሩ ምግብ መንግስት እንዲሆን ተግባራዊ የሚደረግበትን ነገር ግለሰቦችን የማይገድብ የማያገን እንዲሆን እንመርጣለን። በተግባር ካልታየ ግን ያ ዝም ብሎ ወረቀት ብቻ ሆኖ ነው የሚቀረው ና በወደፊቱ ትንሽ አሳሳቢ ስለሚሆን ከሚል ነው ና ብናወርገው የተሻለ ነው ብናስተምር እንዲላ ከሚል ነው ይ ነው። ምናልባት እዚህ ላይ እንደው አንድ ኔ ጥያቄ ምንድን ነው አሁን እርሶ በአማራ ክልል አካባቢ ያለው ተጽዕኖ የሚል ነገር አንስተዋል። በሌላ በኩል ከዚህ ቀደም ሪፖርቶችን ስናሰናዳ ለምሳሌ እንደ ባሌ አካባቢ የክርስትና እምነት ተከታይ የሆኑ ምንም ከቀበሌ እስከ ወረዳ ድረስ የእስልምና እምነት መሪዎች ብቻ ናቸው። በመዋቅር እዛ አካባቢ የክርስትና እምነት ተከታዮች ተጽዕኖ ይደረግባቸዋል የሚሉ ነገር ሲያነሱ እኛም እዚህ ፕሮግራማችን ላይ አስተላልፈናል። እንዲሁም በተመሳሳይ ለምሳሌ የክልል ፕሬዚዳንቶች ከሰባና ከሰማኒያ በመቶ በላይ የእስልምና እምነት ተከታይ መሪዎች ናቸው በሚል በዚህኛው በኩል ቅሬታዎች ይነሳሉ። ተጽዕኖዎች አሉ በተለይ አሁን የሚሉ እና እንዲህ ያሉ ነገሮችን እርስዎ እንዴት ነው የሚያዩዋቸው? ሀጂ ካማል ይኖራሉ የተባሉ ችግሮች ካሉ በጋራ የመፍታት ኃላፊነት የሁላችንም ነው የሚሆን። እንደ ተቋመም እኛም ብንሆን ማድረግ የምንችለውን ነገር እናደርጋለን። ግን አሁን የተባሉት ክልሎችም ቢሆኑ ሌሎችም ቦታዎች ቢሆኑ ምናልባት በተጽዕኖ ሰው በፈለገበት ለምሳሌ እሁድ መነከጥ ችግር አይደለም፣ ኦኬ መብት ነው። እሰራለሁ ካለ ሰ አልሰራም ካለ ደግሞ በተጽዕኖ የሚከለከልበት ነገር መኖር የለበትም። ሌላ በጾም ጊዜያቶች ምንም አይነት እንቁላልም ምንም እንደዚህ ሳምፕል ነው የምነግርሽና ምሳሌ ነገር ነው። ምንም አይነት ነገር መመገብ የማይችሉ የሃይማኖቱ ተከታዮችም አሉ። የመቀበር የማግለል የመነገድ የተለያዩ ነገሮች ከዚህ ጋር የተያያዙ አሉ። ይሄ ማለት ሌሎቹ ክልሎች ላይ ስናየው የለም። እኔ ሰምቼው አላውቅም። እኔ ሀምሳ አመቴ ነው። በዚህ እድሜ ውስጥ እንደዚህ አይነት ነገር አለ ብዬ አልገምትም። ምናልባት በዚህ ሶስት ወር አራት ወር ውስጥ የምንሰማቸው ነገሮች በርካታ ነገሮች ናቸው። ያለማወቅም ዞሮ ያለማየትም ችግር ሊሆን ይችላል በየክልሉና፣ ይሄ ይኖራል በሀያ አንደኛው ክፍለ ዘመን ብዬ አልጠብቅም። ሰው መብላት፣ መጠጣት፣ መለገድ የትም ቦታ ኦሮሚያም ይሁን ሌላም ክልል ላይ ቢሆን መብቱ ነው። መነገድም መብቱ ነው። እነዚህም በማስተማር ማስተካከል ይቻላል። ዞሮ ዞሮ የእምነቱ ሰዎች ናቸው እኮ መንግስት ተቋማትን ገብቶ የሚሰሩ ስለዚህ ንጽህን አላቸው። አንድ ነገር ለመፍቀድ ለመከልከል ኃላፊነት አለባቸው። በጋራ የማየት ኃላፊነት ግዴታም አለባቸው። ይሄንን ሁሉም ጋር ማሰረት መቻል አለብን። ከሚማል ችግሮቹ ያሉበት ቦታ ላይ በሙሉ መሰራት አለበት ለማለት ነው። በጣም አመሰግናለሁ። አንድ አድማጭ በአጋጣሚ ስልካችን ስላልሰራ የድምጽ ጥያቄዎች በጣም አልመጡልንም፣ ግን አንድ አድማጭ አሉ። እስቲ ጥያቄውን የአብረን እንስማው ጥያቄውን ከአማራ ክልል ከዋግ ኽምራ ሰቆጣ ዞን ጋዝ ግብላ ወረዳ ከተማ በኔ ጥያቄ፣ መጀመሪያ ለጠቅላይ ቤተ ክህነቱ እንዲጠየቅ የምፈልገው በእምነት ተቋማት ላይ ጥቃት እየደረሰ ያለው በውስጥ በፖለቲከኞች ላይ ችግር ስላለ ነው። እነሱ ሳይፈሩ ፖለቲከኞችን ሁሉም የማሰረቅ ግዴታ አለባቸው። በቃ እስርም መፍራት የለባቸውም። ሞትን መፍራት የለባቸውም ነው ለፖለቲከኞችም ደሞዝ እየከፈለ ነው የኢትዮጵያ ህዝብ፣ ሙስሊምም ሆነ ክርስቲያንም ሁለምን አሁን ተወጥቷል፣ ግዴታውን ተወጥቷል። እኔ ባለሁበትም ወይም በአማራ ክልል ትግሬ አማራ ጠላት ነው ሲባል አንድ ሃይማኖት መሪ የተቆጣ የለም። እሺ እኔ ድምፄን አስተላልፍ ያለበት ይህ እኮ በእምነት ተቋማት ላይ እኮ ቃጠሎ የሚደርሰው የፖለቲከኞቹ ውስጣዊ ያለ መስማማት ነው አይደለም። ውስጣቸው የተጣሉ ስለሆኑ ነው፣ ችግር ስላለ ነው። እነሱ ያንን ስለሚያውቁ ደፍረው አንተ ጥፋተኛ ነህ እነሱ ገስጸው ሁሉንም ገስጸው የማሳረቅ ኃላፊነት አለ አለባቸው መስዋዕትን ከፍለው አገር መንስ የሃይማኖት መሪዎች መናገር የምፈልገው መስማማት አለብን። ስራምና ክርስቲያን ሚያጣመ የሚፈልገው ገንዘብ አምላኩ የሆነ ፖለቲከኛ ነው። ችንም ግን ጠንክረን ተቀባብረን አገሪቱን ሰላም ብናመጣ ይሻላል። ሁሉም ያዳምጭ ነው። ርስ አመሰግናለሁ። አስተያየት ነው የምትሰጡት አስተያየት ይኖር ይሆን በዚህ ላይ እስቲ መምህር ዳንኤል እኔ እንደው በጣም ጥሩ ነገር ነው የውስጣቸውን ስሜታቸውን ነው። መቼም ሰላምን ለመፍጠር የሁሉም ድርሻ ይወጣ ነው እና ትክክል ነው። አሁን መጀመሪያ ላይ አንቺም አንስተሻዋል፣ ኢትዮጵያ ውስጥ አሁን እየተፈጠሩ ያሉ ኢትዮጵያውያንን በሃይማኖት በተለያየ መንገድ እየከፋፈሉ እርስ በርስ የማጋጨት እንዲህ እንዲህ አይነት ሂደቶች እርግ ዛሬ አይደለም የተጀመሩት። እኔ አሁን ቢያንስ የእኛን እንኳን ሪከርድ ስናይ በተለይ የሃይማኖቱ ቢያንስ እንግዲህ አስር አስራ ሁለት ዓመት እየሞላው ይመስለኛል ጅማ ላይ ከተፈጠረው ችግር ጀምሮ ማለት ነው። እነዚህ ነገሮች ሁሉ በይህን ያህል ዓመት ሲፈጠሩ በጣም ብዙ ብዙ ብዙ ጥረት በሃይማኖት አባቶች፣ በመንግስት ባለስልጣናት ጭምር ተደርገዋል። እንደው ለአነሱት ነገር ዩዩ የሆነን ነገር ለማንሳት ነው የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባል በሀገራችን ለመጀመሪያ ጊዜ የተለያዩ የእምነት ተቋማት በአንድ ላይ ሆነው በሃይማኖት መሰረት የሚመጡ ችግሮችን በእኛው በራሳችን በሃይማኖት እንፍታ ብሎ አንድ የዲያሎግ ካውንስል የዚህ የእርስ በርስ የጉባኤ የውይይት ጉባኤ ሲካሄድ ምንጩ በዚያን ጊዜ በተለይ በሁለት ሺ አንድ በሁለት ሺ ሁለት በመረዳው በአርሲ አካባቢ፣ በጅማ አካባቢ በጣም አስከስ ያስጠቃቂ በሆነ መንገድ አብያተ ክርስቲያናት ማቃጠል ብቻ ሳይሆን ምዕመናንን ካህናትን በጣም በአስከፊ ሁኔታ ህይወታቸውን የመንጠቅ ስራ ተደርጓል። እና ይሄ አንዳንዱም ራሱን የቻለ አደረጃጀት ባለው ሁኔታ ነው የተካሄደው። አንዳንዱም ደግሞ ያው በተገኘው አጋጣሚ ያው ልክ ተዘጋጅቶ እንደሚጠብቅ አይነት ሁኔታ ነው የተደረገው። እና ይሄ ነገር ሃይማኖታዊ ነገር አይደለም። ይሄ ሃይማኖታዊ መሰረት የለውም። እስልምናም ቢሆን ክርስትና፣ በሌላው ሃይማኖት ላይ ጥፋትን የማወጅ መሰረታዊ አስተምህሮ የለውም በማለት ሃይማኖቶች ራሳቸው የሃይማኖት አባቶች ተሰልፈው ላለፉት ከዘጠኝ ዓመት በሚሆን ጊዜ ውስጥ ብዙ የተሰራበት አሁን ደግሞ እንደገና የመምጣት ሂደት ነው። ትክክል ናቸው። ሁሉም ተባብሮ ይህን ነገር ማክሰም አለበት። ሃይማኖት በባህሪው እስልምናም ይሁን በክርስትና ሃይማኖት ሌላውን የማጥቃት የሰው ህይወት፣ የሰው ንብረት የማጥፋት አስተምህሮና መሰረታዊ መገለጫ የለውም። ይሄ እርግጠኛ ነው። ይህን የሚያደርጉት ይህን አስታከው ብዙ ነገር ማድረግ የሚያስቡና የሚፈልጉ ሰዎች ናቸው። ይሄን የሚያደርጉት ሰዎች ወይም ቡድኖች፣ ግለሰቦች ወይም ቡድኖች ይሄንን በይፋ በሕግም በማህበራዊ አስተምሯችንም ውስጥ አስቀምጠን ሃይማኖትን እንደማይወክል መቃወም መቻል አለብን። ከውስጥም የሀይማኖት ሃይማኖትን አይወክልም። በቃ ይሄ ነገር ይህን ማለት መቻል አለብን ነው። በዚያ መንገድ ነው የምንረዳው። እሺ፣ ሀጂ ከማል በእርሶ በኩል ለአድማጭ ለአድማጫችን አስተያየት አስተያየቱን በተመለከተ ከአማራ ምስ ክልል ጋር በተያያዘ የቀረበውን አስተያየት ስንመለከተው ግለሰቡ እንዳቀረቡት ፖለቲከኞች ወይም የተለያየ ኢንተረስት ያላቸው ሰዎች የሚያደርጓቸው ተጽዕኖዎች እንዳለው ነው የምንረዳው። ምናልባት አሁን ከክልሉ ደረጃ እንኳን ስንመለከት ወጥቶ ሀምሳ ሚሊዮን የሚገመተውን የኢትዮጵያ ሙስሊሞችን ይቅርታ ለመጠየቅ ጉዳታቸውን አይቶ ትልቅ ሪዘርቬሽን ወይም ላለማድረግ ይቅርታ ወይም መግለጫ ላይ ለማስጠት ከአስራ አምስት ቀን ወይ ከሀያ ቀን ያለመች ጊዜ ቶች ልበት ነው። ከዚህ አንጻር ስንመለከተው እነዚህ ነገሮች በወቅቱ እልባት ማግኘት መቻል አለባቸው። ቶሎ ምላሽ ማግኘት አለባቸው። እንደ ሶማሌ ክልል ግንባታዎች ተሰርቶ መሰጠት መቻል አለባቸው። አርአያ ሆኗል። ሶማሌ ክልሎች እዚህኛው ላይ ግን አንድ ሰላሳ አምስት መስጊዶች በኢትዮጵያ ውስጥ አሁን እየተቃጠሉ ያሉት እስከ ስንት ድረስ ሲደርስ እንደሚጠበቅም አላውቅም። አማራ ክልል ላይ ብቻ ሀያ አንድ ነው የተቃጠለው፣ አራትም ጨምሮ። ይሄ በጣም በጣም አሳሳቢ ሁኔታ ላይ ነው ያለው። ምናልባት ከሃይማኖት ተቋማቱ ጋር ስናወዳደራው አንድ ለአስር የተደራጁ እንዳሉ አይነት ኢንፎርሜሽን አለ። ምን ያህል እውነት ነው? ይሄንን እነሱ ሊያረጋግጡ ይችላሉ። ዞሮ ዞሮ የሃይማኖት ተቋማት ላይ እነዚህ ፖለቲከኞች እጃቸውን ማንሳት መቻል አለባቸው አሁንም ቢሆን፣ ምክንያቱም አላስፈላጊ የሆኑ ጋብቻዎች ናቸውና። የብሄር ካርድ አልሆን ሲል ወደ ሃይማኖት ካርድ መጣ። በአቋራጭ ወይ ስልጣን የመያዝ ፍላጎትን ሊሆን ይችላል። እነዚህ ነገሮች በዚህ ሰዓት በየትኛውም አማራጭ ሊሆን የሚሳኩ አይደሉም። ስለዚህ ከወዲሁ መከልከል፣ ማስቆም፣ ማስተማር ይኖርብናል እና እዚህ ላይ ከፍተኛ አስተዋጽኦ ማድረግ አለብን። የምናስባትን አዲሷን ኢትዮጵያ የምናስብ ከሆነ የድሮውን ለመማሪያነት ካልሆነ በስተቀር ትተን በጋራ የምንንቀሳቀስበትና ለሁሉም ዋስትና የሚኖርበት ሁሉም መብቶች፣ ሰብአዊ መብቶች የሚጠበቅበት ሰማዊም ህግ ይሁን የምድርን ህግ ቢሆን የማይከለክሉ ነገሮችን ተግባራዊ ማድረግ መቻል አለብንና ፖለቲከኞችን ከዚህ አይነት እንቅስቃሴያቸው ውስጥ እንዲገቡ የመፍቀድ እንትን እንዲኖር አንፈልግም ስለዚህ በየበኩላችን ኦርቶዶክስም ቢሆን በእኛም በኩል በሌሎችም እምነትም ቢሆን ይሄንን ከፍተኛ እንቅስቃሴ ማድረግ አለብንና ሰውን ኮምፐንሴት የማድረግና ወደ ሪሊስ የማድረግ ነገር ትልቅ ነገር ነው። ምክንያቱም የተቃጠለው ቀላል ነገር አይደለም። አራት መስጊድ በሁለት በሶስት ሰዓት ውስጥ ሲቃጠል እና ተቃጥሎ ሲጨፈር ከመቶ ሀምሳ በላይ ሱቆች በአንድ ጊዜ ሲወድሙ በገንዘብ ሶስት መቶ ሀምሳ አምስት ሚሊዮን ብር የሚገመጥ ንብረት ነው የወደመው፣ ከሙስሊሙ ይሙላል። ስለዚህ ይሄ ከፍተኛ የሀገር ሀብት ነው፣ የሙስሊሙ ሀብት ነው። ይሄንን ሀይልን ነው ይገባል። ምክንያቱም በኦርቶዶክስን በኩል ተጽዕኖ ማሳደር መቻል አለባቸው፣ እንደዚህ ዓይነት ነገር ላይ ምክንያቱም ከይቅርታዊም ይሁን ከኮምፐንሴት ለማድረግም ይሁን ቅንብጦ በመስጠትም እነዚህ ይሄ ሰብአዊ የሆኑ ጥያቄዎች ናቸው። ሌላ ነገር ነገር ለማለት እንግዲህ በቀጣይ የተነሱ ጥያቄዎች ነበሩ። በተለይ የዚህ የሞጣው ቃጠሎና ጥቃት ወደ እሱ እንመጣለን ብዬ ነበረ። ሀጂ ከማል እርሶ ጀምረውታል። እስቲ መምህር ዳንኤል እዚህ ላይ ቤተ ክርስቲያን ይሄን ድርጊት ከማውገዝ እንደ ተጠቀሰው ደግሞ ማካካሻ እንዳይደገምም ከማድረግ አንጻር ምንድን ነው አቋሟ? በመጀመሪያ ያው በሃይማኖቱ አስተምሮ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን በእምነቷም ባስተምሯም ወይም በምንም ነገር የኃይልና የጉልበት እንቅስቃሴዎችን የቤተክርስቲያኗ አትደግፍም፣ አታምንበትም ነው። እንደገና ሌላውን ማጥቃትና ማጥፋትም የቤተክርስቲያኒቱ ትምህርት አይደለም። እንግዲህ እነዚህ ያው መሰረታዊ መመሪያዎቿ ናቸው። እንደውም ያው በወንጌልም በሁሉም ነገር ያው ቤተክርስቲያኒቱ ያው ሰማዕትነት እና ሌሎች ያው ስራዎችን ነው እንጂ እንዲህ አይነት ነገሮች የቤተክርስቲያኒቱ መገለጫዎች አይደሉም። እዚህ እዚህኛው አሁን እንግዲህ ሞጣ ያለውን ነገር በተመለከተ ምናልባት በተለያየ መንገድም ተገልጿል። ጉዳዩ እንደተፈጸመ ቤተክርስቲያኒቱ አጥብቃ ጉዳዩን በማውገዝ እና በደረሰውም ጉዳት የተሰማትን ሐዘን በመግለጽ የቀደማት የለም። በትክክልም ከልብም ነው ያ የተደረገው። እንደገና ያው በቃልም ብቻ ሳይሆን ደግሞ ቦታውም ድረስ ብፁዓን አባቶች የመንበረ ፓትሪያርክ ከፍተኛ ኃላፊዎች ቦታው ድረስ በመሄድም ያው የማጽናናትና ጉዳዩን በተቻለ መጠን የማረጋጋት ስራ ሰርተዋል እና ይሄ በቃልም በተግባርም ቤተክርስቲያኒቱ ያደረገችው ነው። እንግዲህ ይሄን ደግሞ የምታደርገው በዚሁ አጋጣሚ በራሷ ላይ ደግሞ በጣም ብዙ በዚሁ አይነት ተመሳሳይ በንብረት ላይ ብቻ ሳይሆን በተለይ እንግዲህ የቅርስ ሀብቶቿ ላይ በተለያዩ ሀገሪቱ ክፍሎች ውስጥ እና በምእመናኖቿ በአገልጋዮቿ ላይ እጅግ በጣም በጣም ለመናገር ሆኑት ቃላት የሚያጥሩት አስከፊ የሆኑ ጥቃቶች ተፈጽመውባት ባለበትም ሁኔታ ነው ይሄንንም ነገር ያደረገችው ማለት ነው። እና እንግዲህ ይሄ የሚያሳየው በቤተክርስቲያኒቱ ምንጊዜም ቢሆን ለሰላም ምንጊዜም ቢሆን ያው ለህዝቦችና ለሃይማኖተኞች ደህንነት ያላትን መሰረታዊ አቋም የገለጠችበት ነው። እንግዲህ በቁጥር ለመጥቀስ ያው ምናልባት እንግዲህ ሪፖርት ማየት ሊያስፈልገኝ ይችላል እንጂ በተለያዩ ቦታዎች የደረሱት የአብያተ ክርስቲያናት ቃጠሎዎች፣ የክርስቲያኖች መኖሪያዎች፣ መኖሪያ ቤቶች ክርስቲያኖች የሚኖሩባቸው መኖሪያ ቤቶች እና ክርስቲያኖች ያፈሯቸው ንብረቶች፣ ሆቴሎች ሳይቀሩ በጣም በብዙ ቁጥር እንግዲህ ከአርባ ከአምሳ በላይ የሆኑ ተቋማት የተቃጠለበት የወደሙበት ከቦታቸው ላይ እዚህ ቦታ ክርስቲያኑ ናቸው መኖር አትችሉም ተብለው በግድ ሃይማኖት የቀየሩበት ብቻ ሳይሆን የተሳደዱባቸው ሁኔታዎች ነው ያሉት። እንግዲህ ይሄንን ማለት ብዙ ማጋጋልና እንትን ማለቱ ስለማይጠቅም የተጎዱትን መካስ ያው ሀጂ እንዳሉት የተጎዱትን መካስ ዳግመኛ እንዳይደገም በተቻለ መጠን ቅዱስ ሲኖዶስ በቀጥታ ከመጅሊሱ ከእስልምና ጉዳዮች ከፍተኛ ምክር ቤት ጋር በቀጥታ ውይይትም ጀምረዋል በቅዱስ ፓትርያርኩ እና በቀዳማዊ ሙፍቲ አማካኝነት በኢትዮጵያ ሃይማኖት ተቋማት ጉባኤ ቀጥታ ያለምንም ቅድመ ሁኔታ በቀጥታ ሁለቱ የሃይማኖቱ የበላይ አመራሮች ውይይትም ጀምረዋል። ይሄም በይፋ የተጀመረ ጉዳይ ነው። በቃ በቀጥታ በራሳቸው ተነሳሽነት ውይይትም፣ ተከታታይነት ያለው ውይይት እንዲኖርም ጉዳዩን አድርገዋል። እንግዲህ ይሄ ምንድን ነው? እዚያ ቦታ እንደዚህ ሆኗል፣ እዚያ ቦታ እንደዚህ ሆኗል እያልን ዝም ብለን ዝንተ ዓለማችንን መተረክ የለብንም። አንድ ቦታ እስኪ ያንኛውን አቻ የሚያደርግ ጥፋት በዚህ እናድርግ እየተባለ ከሆነ ሙሉ ለሙሉ ጥፋት ነው የሚሆነው። ልክ አንድ ጎልማሳ ሰው እድሜዋ ገፋ የሚል እና ወጣት ሁለት ሴት አግብቶ ወጣቷ ነጭ ነጭውን ስትነቅል ደግሞ እድሜዋ ከፍ ያለው ባለቤቱ ደግሞ ጥቁር ጥቁር ውስጥቀጥር ሰውየውን መላጣ እንዳደረጉት አገሪቱን ሰው አልባ ና ታሪክ አልባ ነው የምናደርጋት። ይሄ አይጠቅምም እና በተቻለ መጠን ራሳችን የሃይማኖቱ እውነተኛ መምህራኖች ይሄ ጉዳይ እንዳይደገም በ በመገለጫችን እና ባህሪያችን አይደለም በእስልምናም ቅዱሳት መጽሐፍ ሲሆን በክርስትና ቅዱሳት መጽሐፍ በመመሪያዎቻችን ሙት ሌላውን የማጥቃት መመሪያ መመሪያ አይደለም መምህርዳሌ ሊያጠቃሉልን፣ ይሄ ጥፋት ደርሶብኛል፣ ይሄ ጥፋት ደርሶብኛል እያልን ብንቆይ የሚፈጠረው ነገር ተመሳሳይ ጥፋትን ጥፋት ነው የሚወልደው ሌላ ነገር አይወልም እና ቆም ብለን ማሰብና ማየት ነው የሚገባን። ብዙ ሰው ነው የተጎዳው። በጣም ብዙ አሳዛኝ ሁኔታ ላይ ያሉ በብዙ እንትን ውስጥ ችግርና መከራ ውስጥ ያሉ ክርስቲያኖች ናቸው ያሉ። ይሄ ተመሳሳይ ነገር በሙስሊማ ወንድሞቻችን ና እህቶቻችን እንዲደርስ ፈጽሞ አንፈልገውም። የቤተክርስቲያናችንን መመሪያ ና የስራ ተግባሯም አይደለም ቤተክርስቲያኗ በዚህ ተነግራም በታሪኳም ተጽፎም ተነግሮም አያውቅም ፈጽሞ በቤተክርስቲያን ታሪክ የለም እና ይህን በቀጥታ አውግዛለች ለማለት እሺ እሺ ሀጂ ከማል ሀሩን ወደ ሌላ ጥያቄ እንለፍና ተያያዥ ስለሆነ ያለፉት ሁለት አመታት አንድ ገዛኸኝ ገዛኸኝ ጠበቃ የሚባ ዓመታት በቀልና ጥላቻ አልፈዋል። የሃይማኖት አባቶች በጋራ መነጋገራቸው ከሚዲያ ፍጆታ የሚያልፍ ነገር ነው ብዬ አላምንም። ስለዚህ መንግስት ገደብ ሊያበጅ ይገባል ብዬ አስባለሁ። ሰዎች ተከባብረው እንዲኖሩ መፍትሄው በህግ ብቻ ነው የሚል እምነት አላቸውና በእርስዎ በኩል በህግ ብቻ እንዲያሉ ጉዳዮችን ገድቦ መፍትሄ ማምጣት ይቻላል ብለው ያስባሉ? በግሌ በህግ ብቻ ይሄ ነገር መፍትሄ ይኖረዋል የሚል እምነት የለኝም። ትምህርት የግድ ነው። እያንዳንዱ የሃይማኖት ተቋማት መሪዎቹም ጭምር ፊት ለፊት ሰላም ይሰብካሉ። አንዳንዶቹ ከጀርባ ግን ብዙ ማስረጃዎች፣ ቪዲዮዎች አሉ። የተለያዩ ቦታዎች እንዲቀሰቀሱ ቪዲዮዎች አሉ። ወጣቶች ለመሞት ዝግጁ እንዲሆን አይነት ነገር የሚቀሰቀሰው ይሄ ትልቅ እንትን ነው። ስለዚህ እንደዚህ አይነት ነገሮች ማስቆም፣ ማስተማር፣ ስነ ምግባር ማስተማር ግዴታችን ነው። እንደ ሃይማኖት ተቋማት ሁሉም ጋር መደረግ ያለበት። ስለዚህ ሌሎች አጀንዳ ሌላ የተለያየ አጀንዳ ይዘው የሚመጡ ሰዎች ሊኖሩ ይችላሉ፣ ወይም ግሩፖች ሊኖሩ ይችላሉ። እነዛን የምንከላከልበት ነገር የግድ በማስተማር መሆን አለበት። ቅድሚያ ግን ጎን ለጎን እንደዚህ ያፈጠጠ ነገር ሲሰራ አንድ ከተማ ሙሉ ተዘግቶ ሰው እንዳይገባ እንዳይወጣ ተደርጎ ተለይቶ የሙስሊም ቤቶች እንደዛ በዛ ሁኔታ ሲቃጠሉ ንብረቶቻቸው እንደዚህ ሲሆን ይሄ ትልቅ ትልቅ ክራይሲስ ላይ እየወደቅን እንደሆነ ማሳያዊ ነው። ይሄ ምንድን ነው? በፊት ያው ግለሰቦች በእድሜ እንኳን ማላቀው ነገር ግለሰቦች ሊጣሉ ይችላሉ፣ ወይ አንድነት ተቋም የሆነ ነገር ሊደርስበት ይችላል። ቁርአን በዚህ ሁኔታ፣ መስጊድ በዚህ ሁኔታ፣ በሁለት ሰዓት በሶስት ሰዓት ንብረት ይሄን ያህል ንብረት የሚገመት የሀገር ሀብት የሙስሊሞች ሀብት ከአዲስ አበባ ያላቸውን ንብረት ይዘው መግቢያቸውን አውቀው አርብ ይዘው ይሄ ውዳኔ ሲደርስበት ይሄ የህግ ማስከበር ስራ የግድ ነው። በክልል ደረጃም በአማራ ክልልም ላይ ያየነውም ነገር ይሄ ፐርፐሴ ተቀናጅቸው የተሰሩ ስራዎች መሆናቸው ነው። ስለዚህ በፌዴራል የሚሆን በክልል ደረጃ የሚገኙ የህግ የማስከበር ስራዎች ማንዳቶሪ ናቸው፣ ግዴታ ናቸው። አለበለዚያ ዋስትና ሊሆን አይችልም ለሌላው ምክንያቱም ይሄ ነገር ከተፈጸመም በኋላ አንዳንድ ቦታዎች ላይ ምልክቶች እየታዩ ነው፣ አሁንም ቢሆን ስለዚህ ይሄን ከወዲሁ መከላከል ካልተቻለ መጀመሪያ በአማራ ክልል ሀያ አንድ መስጊዶች ሲቃጠሉ የመጀመሪያ ሲቃጠል የሆነ እርምጃ ቢወሰድ በፍርድ ቢቀርቡ ኖሮ እና ያ ኦፊሻሊ ለህዝብ ማስተማሪያነት የህዝብ የበላይነት መኖሩ እንዲታወቅ ቢደረግ እዚህ ደረጃ ላይ አይደርስም። ሰላሳ አምስት ድረስ ማለት ነው በክርስትናው እምነት አሉ የተባሉት ያልተስተካከሉ የተቃጠሉ የተጎዱ ምዕመናንም ይሁን የቤተ ክርስቲያን ትችን ካሉ እርምጃ መወሰድ መቻል አለበት። ኦፊሻሊ ለህዝቡ ማስታወቅ፣ ማስተማር መቻል አለበት። ጎን ለጎን የሚሰሩ ናቸው። ይሄ ለአንድ ሚኒስቴር ወይም ለአንድ ፌዴራል መንግስት ተትቶ ሌላው ቁጭ የሚልበት ነገር የለም። ዋናው ባለቤት የሰላም ባለቤቱ ህዝብ ነው የሚሆነው። ስለዚህ እዚህ ላይ ከፍተኛ አስተዋጽኦ ማድረግ አለበትና ፖለቲከኞች ወይም የተለያዩ ግሩፖች የተለያየ ነገር ፍለጋ የተለያዩ አማራጮችን እየተጠቀሙ ስለሆነ ለዛ ምቹ መሆን የለበትም። ማስተማሩ ላይ ግን ከፍተኛ ስራዎች መሰራት መቻል አለባቸው ማለት ነው። እስከ ገዳማቱ ድረስ የሚደረጉ ነገሮችን በማህበረ ቅዱሳንም በኩል በሙስሊሞቹም በኩል በሌሎች የእምነቶችም በኩል ተመሳሳይ ስራዎች፣ እንቅስቃሴዎች መደረግ መቻል አለባቸው። የእምነት ተቋማት መጠበቅ ያለበት በምዕመናኑ ነው። በመጀመሪያ ደረጃ አሁን በቂ ሆኗል። ከዚህ በላይ አሁን በሙስሊሞችን በኩል ንብረቱን፣ መስጊዱን የመተቋሙን የማስጠበቅ ኃላፊነት አለበት ኖት ኦንሊ የእስልምናውን ብቻ ሳይሆን የክርስቲያኖቹንም ቢሆን እንደዛው ራራ የመጠበቅ ኃላፊነት አለብን ሁላችንም። ምክንያቱም ሀብት ናቸው እነዚህ የአንድነት በእስልምናም ቢሆን የፈለገ ቢሆን አይነካም። ክብር ያለው ነገር ነው። ዛሬ የምናያቸው ቁርአን መቀደድ መቃጠል በጣም በጣም ውስጥ የሚያቃጥል ነገር ነው። እና ይሄ ዝምታና ዝም ብሎ አዘስብሶ ማለፉ ትንሽ ዋጋ ያስከፍለናል ብዬ ነው የምንሰራውና ስጋት አለኝ ለማለት ፈልጌ ነው። ይሄ በጋራ የሚሰራ ስራ ነው ለማለት ፈልገው ይሆናል። እሺ በጣም አመሰግናለሁ። ሀጂ ከማል አንድ ጥያቄ ላንሳ እንዳሉት እንግዲህ በደንብ አድርገው አስቀምጠዋል። በተለይ የሞጣው ጉዳይ ትልቅ በአለም አቀፍ ደረጃም ሽፋን ያገኘ ጉዳይ ነውና ቤተ ክርስቲያን ከተቃጠለ ካሉ የሚል ቃል ተጠቅመዋል። አንድ አድማጫችን ሰይፈ ምን አለ የሚባሉ ግለሰብ በኢሜል የጠየቁት ጥያቄ አለ። የመጀመሪያው አስተያየት ለእኛ ነው ለሃይማኖት መሪዎች ይሉና በቀጥታ የአንዱ ጉዳት ለምን ለሌላው አይሰማውም? ድርጊቱን ለማውገዝ ለምን በራሳችሁ እስኪደርስ ትጠብቃላችሁ? ሁለተኛ የሰው ህይወት ክቡር ነው። ተከታዮቻችሁ ሰው ሲገድሉ በሚዲያ ላይ ወጥታችሁ ለምን አላወገዛችሁም? በእምነት ሰበብ የፖለቲካ አጀንዳቸውን የሚያስፈጽሙ ሰዎችን ለህዝቡ በማሳወቅ መከላከል አይቻልም ነበሮ የሚል ጥያቄ አንስተዋልና በእናንተ በኩል እንግዲህ እኛም ዘገባ ስንሰራ ቆይተናል። በተለይ ቤተ ክርስቲያን አካባቢ በተደጋጋሚ ይደርሱ የነበሩ ምዕመናን ላይ ይደርሱ የነበሩ በአስከፊ ሁኔታ ህይወታቸውን የተቀሙ ሰዎችን ታሪክ፣ ቤተሰቦቻቸውን ጭምር እያነጋገርን ስንሰራ ነበርና ይሄኛውን ማውገዙ እንዳለ ሆኖ በዚህ ደረጃ ለምን አላወገዛችሁም? አድማጮች፣ ውይይቱ ዛሬም አልተጠናቀቀም። ቀጣዩን ክፍል በሚቀጥለው ሳምንት እናቀርብላችኋለን። በተጨማሪም ፌስቡክና ድረገጻችንን ብትጎበኙ ምሉውን ታገኙታላችሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ነው እየተከታተላችሁ ያላችሁ። ዝግጅቶቻችንን በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ማግኘት ይቻላል። በትዊተርም ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ጽዮን ግርማ ነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ መሰናዶን እንለፍ። ነገ የሲቪል መብቶች ተሟጋች የዶክተር ማርቲን ሉተር ኪንግ የልደት ቀን ነው። በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው። አሜሪካ የግለሰብን የልደት በዓል የምታከብረው ለሁለት ሰዎች ብቻ ነው። አንድም የሀገሪቱን መስራች አባት ጆርጅ ዋሽንግተንን፣ አንድም የኪንግን የዋሽንግተን የፕሬዚዳንቶች ቀን ተብሎ ስለ ሌሎቹም ፕሬዚዳንቶች የሚታሰብ ሲሆን የኪንግ ግን የማርቲን ሉተር ኪንግ ቀን ወይም በሙሉ ስማቸው ምህጻር ኤምኤልኬ ደይ ተብሎ በቀን መቁጠሪያ ላይ በይፋ ሰፍሯል። ለዩናይትድ ስቴትስ ጥቁሮች ቀን ጨለማ በነበረበት ጊዜ ጥቁር እንደ ምሉኡ ሰው በማይታይባቸውና በማይቆጠርባቸው በእነዚያ ቀናት ማርቲን ሉተር ኪንግ ጁኒየር እና ጓደኞቻቸው የመሩት ሰላማዊ ግን ጠንካራ ጽናትን የጠየቀ መራር መስዋዕትነትን ያስከፈለ ብርቱ ትግል ሀገሪቱን ከጫፍ ጫፍ ያነቃቃ የድፍን ዓለምን ትኩረትም ያገኘ ነበር። የሲቪል መብቶች ትግል ፋኖች የተከታዩ ዘገባ ርዕስ ነው። ሰለሞን አባተን ያዘጋጀው። በ1960 ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው ሃሊስ ናትኪንስ የሚዘምረው መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር ለልቦናና ቀልባቸው ይደርስ የነበረ ዝማሬ ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል ሲቪል ራይትስ ፉድ ሶልጀርስ ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌቶንቦርድ ፋኖ ተሰማራ አይነት ነበር ለሰብአዊ መብቶች ሁኔታዎቹ ለእኛ ለጥቁሮቹ ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ የሕይወት ለውጥ በእጅጉ እንፈልግ ነበር ሽርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መሥዋዕት መክፈላቸውን ይናገራሉ። ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን የሲቪል መብት ጉዳይ ሰራተኞችን ማለት ነው፣ በማስተማር በኩል ቁልፍ ስራ ሰርተናል። ከዚያ እየወጡ አንዳንዴ በር እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋግሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎቹ ውስጥ የሲቪል ረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። ይህንን ሦስት ሰይጣን የሚያክል የከበደ ሁኔታ መቃወም ያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ህዝባዊ ስብሰባዎች። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሾቹን ይለቁብን ነበረ። እኛም በወተት ጠርሙስ እያስፈራራንና እያባረርናቸው ጉዞአችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎችም ይደርሱብን ነበር። እኛን ስራ የነበረውን ስራ ይቃወሙ የነበሩ ሰዎችም ነበሩ። በሰሜን የሀገሪቱ ክፍል እንደ ሻረንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነጮችና ጥቁሮች ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነው። ጠበቃው ሪቻርድ ኮሀን በደቡብ የድህነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሀን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸውን ብዙ ሰዎች እናገኛለን። በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃቴም አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀዱልኝ ነገሮች እንኳን ለማድረግ እፈራ ነበር። እንደ ሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑቱን አትተናነቅ። ክሊፍተን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ሳስተውለው ግን በውኑ ዕጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ የዘር መድሎና የፍትሕ እጦት ዐይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። ሰለሞን አባተ ዛሬ ለጉዳይ ወጣ በማለቱ ፕሮግራሙን በመምራት አብሮኝ ባይኖርም ለወቅታዊ መሰናዶ ግን እናመሰግናለን። በነገራችን ላይ አድማጮች በነገው ዝግጅታችን ስለ ዕለቱና ስለ ዶክተር ማርቲን ሉተር ኪንግ የተሰናዳ ቅንብር ይኖረናል። since it's been a long a long time coming but I know a change gonna come oh yes it will It's been too hard living but I'm afraid to die. Beyond the sky It's been a long A long time coming But I know A change gonna come ቼንጅስ ጎና ካምን ነበር ያዳመጣችሁት። አሁን እስከ ማጠቃለያው ከደመረ ለገሰ የበዓል ዜማ ጋር ልተዋችሁ። እንዴት ደስ ይላል! ዘመን ከዘመን አውድ አመቱ ከአውድ አመቱ በተለዋወጠ ቁጥር ወናው ተቆርጦ፣ ጠላውን ቀርቦ፣ ጠጁ ዳቦ ተቆራርሶ፣ እሰይ እናቴ እንኳን አደረሳችሁ አረግቡ I'm not saying that I'm I'm I'm

Okay. I'm the አድማጮች ለማጠቃለያ ዜናው ቆንጂት ነኝ እንደገና። የከተራ በዓል በዛሬው ዕለት በመላ ኢትዮጵያ የክርስትና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። ነገ የጥምቀት በዓል ይከበራል። እንኳን አደረሳችሁ። የህዳሴ ግድብ የቴክኒክ ኮሚቴ በግድቡ ሲደረጉ በነበሩ የሶስትዮሽ የድርድር ሂደቶች ዙሪያ ለጠቅላይ ሚኒስትር አብይ አህመድ ሪፖርቱን አቅርበዋል። የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ባቀረቡት ሪፖርት በድርድሮቹ የኢትዮጵያን ጥቅም የሚያስጠብቁ ስምምነቶች ላይ መደረሱን ነው የገለጹት። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በሀገሪቱ የተወካዮች ምክር ቤት በቀረቡባቸው ክሶች ሂደት ዙሪያ ዛሬም በተለያዩ የአየር ሞገዶች የሰላ ሙግት ተደምጦበታል። የፕሬዝደንቱ የህግ ጠበቆች ዩክሬን የፖለቲካ ተቀናቃኛቸውን እንድትመረምር መጫናቸው ከስልጣን የሚያስወግድ ጥፋት አይደለም ሲሉ፣ የምክር ቤቱ ከሳሾቻቸው ደግሞ ለዚያ በቂ ማስረጃ አለ ሲሉ ብለው ሲሟገቱ ተደምጠዋል። ማጠቃለያ ዜናው ይኸው ነበር። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ፣ አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁም እናመሰግናለን። ሰላም። እዚ ሬዲዮ ድምፂ አሜሪካ እዩ ሬድዮ ድምፂ አሜሪካ ቀዳምን ሰንበትን